አዲስ አበባ ዩኒቨርሲቲ ገብተው ፖለቲካል ሳይንስ ነው ያጠናው ነው። የሁለተኛ ዓመት የዩኒቨርሲቲ ተማሪ እያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲ እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳዬ ልዑል ሸዋ ፈራው የፊልም ስራ ባለሙያና የዋግ ኢንተርቴንመንት መስራች ነው። ሰዎች እንደኛ ባላዶ ስስፔሪት ይባላል የመናፍስት ቅኔ ብለን እንተረጉመዋለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋር ና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባት አዲስ አበባ ትዝታ ለምንድን ነው ስለ እሱ የማናወራው? እስኪ እሱን ነገር እንጻፈው ተባለ። እና ታሪኩ ምንድን ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው፣ የማንነት ቀውስ ያጋጠመው እና እሱን ነገር አዲስ አበባ ውስጥ ወክ እያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቀስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያህል የሆነ ትዝታ ይቀሰቀስበታል። እና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳስስበት ፊልም ነበረ። እና በጣም ያው ሁልጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ። ግን ያው ምንም አይነት ትምህርት ስላልነበረን በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማርነው ያን ጊዜ ነው። እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩን የሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ። መቼ ትወለድሽ? ከየት ነው የጀመረው ታሪክሽ?

ስንቱን አይተሻል። ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት አመታት በኋላ ደግሞ በድጋሚ ወደ ፊልሙ አለም ተመልሷል። ሁለተኛ ፊልሜ ዳንዲ ላይንስ ይባላል። ገላ የሚለው ቆይተዋል። ፊልሙ ሁለት ሺ አስራ ሰባት ላይ ነው መቅረጽ የጀመርኩት ፊልሙን። አለቀ ተቀርጾ፣ ግን አሁንም ተቀምጧል። ቀስ ብዬ እጨርሰዋለሁ ብዬ ነው የማስበው። ይመስለኛል በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል። እንደ ጸሐፊና እንደ አዘጋጅ የሰራሁት ነው። ሁለተኛ የእኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ስክሪፕት ኤዲተር ነበር። አራተኛው ፊልም ደግሞ ፕሉም ብላንች በፈረንሳይኛ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ የተወዳደርኩበት ፊልም ማለት ነው። ቦርኪና ፋሶ ሄጄ ነበር የሰራሁት። ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለምናያውቁት ቋንቋ አካባቢ እና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተይን programme Mike, Ayano, le garçon refuse d'avouer qu'il est un sorcier. Le Satan est encore dans son corps. Amen? Alléluia, alléluia. Frères et sœurs en Christ, የሚያጠንጥ ነው። አሌይ የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው እና ይህ ፊልም ብዙ ቦታዎች ታይተዋል። ጽፍ ያለው እና ዳይሬክት አርግ ያለው ወይም ማዘጋጅ ይቻል የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጡባቸው የሰውን ማንነት መዳሰስ ደስ ይለኛል። ሙሉ በሙሉ በፈረንሳይኛ የተሰራው ይህ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። ልዑል ከፊልም ስራው ውጭም ዋግ ኢንተርቴመንት የተሰኘ ድርጅት ከቶ በስራ አስኪያጅነት እየሰራ ይገኛል። እንግዲህ ከፊልሙም ወደ ሌላ አይነት የህይወት ጎዳና ላይ ያለውኝ እና እሱ ሙዚቃ ነው እና አሁን አዲስ አበባ ውስጥ እንደ አርቲስት ማናጀር ሁኔ እየሰራሁ ነው ያለሁት እና በዚህም ስራዬ ዘጠኝ የሚሆኑ ያሉ አርቲስቶችን እና ባንዶችን እና እነዚህ ባንዶችና አርቲስቶች በተለያየ አይነት የሙዚቃ ዘርፍ ላይ የተሰማሩ ናቸው። ፊልም እና ሙዚቃ እንግዲህ ተጓዳኝ የሆኑ ጥበብ ዘርፎች ናቸው እና ሁለቱንም አንድ ላይ ለማስኬድ ስለማሰብ ነው ወደዚህም ስራ የገባሁት እነ ደግሞ በጣም ሙዚቃ ስለመወድና ትልቅም የሆነ ለውጥም ለማምጣት ስለምፈልግ ነው በሙዚቃው ዘርፍ ላይ ማለት እንግዲህ የኔ ራይ አሁን ካልኩት ጋር ይገናኛል ምንድን ነው ብዙ አርቲስቶች አሉ ሀገር እና ብዙ ለጥበብ የሚገፋፍ ብዙ ነገሮች አሉ። ግን ሁሉ ጊዜ ሳያድጉ በአጭሩ ነው የሚቀጩት። እነዚህ አርቲስቶች ከስራቸው የሚገፋቸው የሚደግፋቸው ብር ሊሆን ይችላል። በሌሎች አይነትም የድጋፎች የሚያገዛቸው ነገር ቢኖር የተሻለ ነገር ማምጣት ይችላሉ ብዬ አስባለሁ እና ከዚህ በላይም ያለንን የባህል ሀብት ማሳደግ ይቻላል ብዬ አስባለሁ እና ይሄ እነዚህ ሁሉ ነገሮች አድገው ወደፊት ይህንን እንግዲህ በሚቀጥሉት አንድ ሁለት ሶስት አመታት አምስት አስር አመታት እናየዋለን ብዬ አስባለሁ። ለምን ጥበብ ሰሙ የአንድ ሰው የአንድ ማህበረሰብ ወይም የአንድ ሀገር መገለጫ ነው። የእኛንም የኢትዮጵያንም ኢሜጅ ይቀይራል ብዬ አስባለሁ አርት እና ይህን ነገር የኔ ራዕይ ነው። ብዙ ጊዜ ጥበብ ሲባል በእኛ ማህበረሰብ ውስጥ ዋጋ አይሰጠውም። ይህንን ሁሉም ሰው ያየዋል። መንገድ ላይ ሲሄድ ሙዚቃ ይሰማል፣ መንገድ ላይ ሲሄድ ስዕል ወይንም ምስል ያያል እና እነዚህ ነገሮች ብዙ ሰዎች ተጋግዘው የሰሩት የጥበብ ውጤት ነው፣ እና እነዚህ ነገሮች በዋጋ ቢሰጣቸው የተሻለ ነው ብዬ አስባለሁ። ጥበብ ለጥበብ ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።